ስፖርት፣ የማራቶን ሩጫ ውድድሮች በሳምንቱ ማሳረጊያ በተለያዩ የአውሮፓ አገራት ተከናውኗል። የለንደኑ ማራቶን ግን ከሁሉም ጎልቶ ወጥቷል። በተለይ በኦሎምፒክ ውድድሮች የሶስት ወርቅ ሜዳሊያ ባለድሉ ቀነኒሳ በቀለና በሪዮ ኦሎምፒክ ሁለተኛ ሲወጣ እጆቹን ከፍ አድርጎ በማጣመር የመንግስት ተቃውሞ ያደረገው ፈይሳ ሊሌሳ ተወዳዳሪ መሆናቸው የበርካቶችን ቀልብ ስቦ ነበር። አርጀንቲናዊው የኳስ ጥበበኛ ሊዮኔል ሜሲ ለባርሴሎና አምስት መቶኛ ግቡን ዋነኛ ተፎካካሪው ሪያል ማድሪድ ላይ አስቆጥሯል። ዘንድሮ በፕሪምየር ሊጉ ያልተሳካላቸው የአርሰናል አሰልጣኝ አርሰን ቬንገር ማንቸስተር ሲቲን ድል አድርገው ለኤፍኤ ካፕ ፍጻሜ ደርሷል። በቡንደስ ሊጋው መሪው ባየር ሚንሽን ነጥብ ጥሏል። እንዲያም ሆኖ ግን ተከታዩ ላይፕሲሽን በስምንት ነጥብ ርቆ ይገኛል። አብራችን ቆዩ። ትናንት በለንደን ከተማ በተከናወነው የማራቶን ሩጫ ውድድር ኬንያውያን አትሌቶች በወንድም በሴትም ድል ተቀዳጅቷል። በውድድሩ ላይ ከሚገኙ አትሌቶች መካከል በተለይ በወንድ ተፎካካሪዎች ዘንድ አትሌት ቀነኒሳ በቀለና አትሌት ፈይሳ ሊሌሳ የበርካታ መገናኛ ብዙሃንን ትኩረት ስበው ቆይተው ነበር። በውድድሩ ፍጻሜ አትሌት ቀነኒሳ በቀለ በኬንያዊው አትሌት ዳንኤል ዋንጅሩ ለጥቂት ተቀድሞ ሁለተኛ ወጥቷል። ብርቱ ተፎካካሪ ይሆናል ተብሎ ግምት የተሰጠው ሌላኛው ኢትዮጵያዊ አትሌት ፈይሳ ሊሌሳ በ12ኛነት አጠናቋል። ፈይሳ ሊሌሳ በሪዮ ኦሎምፒክ ውድድር ወቅት ሁለት እጆቹን ከፍ አድርጎ በማጣመር መንግስት ላይ ተቃውሞ ማሰማቱና ቀነኒሳ በቀለ ያን በተመለከተ በእንግሊዝኛ ተጠይቆ የሰጠው ምላሽ በዩቲዩብ ከተለቀቀ በኋላ አነጋጋሪ ሆኖ ቆይቷል። አትሌት ፈይሳ ሊሌሳ በሪዮ ኦሎምፒክ ወቅት እንዳደረገው ሁሉ ትናንትም ሁለት እጆቹን ከፍ አድርጎ በማጣመር ተቃውሞን አሳይቷል። ከኬንያዊው አትሌት በዘጠኝ ሰከንዶች ተበልጦ ሁለተኛ የወጣው አትሌት ቀነኒሳ በቀለ በውጤቱ ደስተኛ ለመሆኑን ገልጧል። ሁለተኛ መውጣት ያናድዳል። ጡንቻይ ላይና ና ቀኝ ባቴ ላይ ህመም ተሰምቶኛል የአሯሯጥ ዘዬንም መቀየር ነበረብኝ ሲል ከውድድሩ በኋላ ለጋዜጠኞች ተናግሯል ቀነኒሳ ወደ ውድድሩ ሲገባ በዴኒስ ኬሚቶ የተያዘውን የ2 ሰዓት ከ2 ደቂቃ ከ57 ሰከንድ የዓለም ክብረ ወሰን ለመስበር በማለም ነበር ኬንያዊው ዳንኤል ዋንጅሩ የለንደኑ ማራቶንን በድል ያጠናቀቀው ሁለት ሰዓት ከአምስት ደቂቃ ከ48 ሰከንድ በመሮጥ ነው። በሴቶች ውድድር በብዙዎች ዘንድ ዋነኛ ተፎካካሪ ይሆናሉ ተብሎ የተጠበቁት ኢትዮጵያዊቷ አትሌት ጥሩነሽ ዲባባና ኬንያዊቷ ማሪ ኪታኒ እንደተባለውም ተከታትለው ገብቷል። አትሌት ጥሩነሽ በውድድሩ መገባደጃ አካባቢ እጇን ሆዷ ላይ ስታስደግፍና ፍጥነቷን በመቀነስ ሊያስመልሳት ሲተናነቃት ታይቷል። ማሪ ኪታኒ አንደኛ ወጣችው የሴቶች ብቻ የዓለም ክብረ ወሰንን ጭምር በመስበር ነበር። ሩጥ አይገባችውም ሁለት ሰዓት ከ17 ደቂቃ አንድ ሰከንድ ነው። ጥሩነሽ ዲባባ ከኬንያዊቷ በ56 ሰከንድ ዘግይታ ሁለተኛ ወጥታለች። ሌላኛዋ ኢትዮጵያዊት አሰለፈች መርጊያ በሶስተኛነት ስትጨርስ አንደኛ ከወጣችው ኬንያዊት 6 ደቂቃ ከ7 ሰከንድ ዘግይታ ነበር። ትግስቱ ቱፋ ስምንተኛ ሆናለች። የለንደን ማራቶን ያለፈው ዓመት ውድድር አሸናፊ ኬንያዊቷ ጄሚማ ሱም ጎንግ አበረታች ንጥረ ነገር ደሟ ውስጥ ተገኝቷል በመባሉ በዘንድሮ ውድድር ተሳትፋ የአምና ድሏን ለማስጠበቅ አልቻለችም። በለንደኑ የማራቶን ሩጫ ኢትዮጵያውያኑ በኬንያውያን ቢበለጡም በጀርመን ሃምቡርግ ትናንት በተካሄደ የማራቶን ውድድር ግን ጸጋይ መኮንን አሸናፊ ሆኗል። ጸጋይ የዓለም ክብረ ወሰን ባለቤቱን ዩጋንዳዊውን ጥሎ በመግባት ነበር ለድል የበቃው። ጸጋይ ውድድሩን በአንደኛነት ለማጠናቀቅ የፈጀበት ጊዜ ሁለት ሰዓት ከሰባት ደቂቃ ከ26 ሰከንድ ነው። ድል የነሳውም በኦሎምፒክ መድረክ አሸናፊ የነበረውን ስቴፈን ኪፕሮችን ነው። በሃምቡርግ ማራቶን የሴቶች ፉክክር ፖርቹጋላዊቷ ጄሲካ አውጉስቶ ድል ቀንቷታል። የኢትዮጵያዊቷ መገርቱ ይፋ ከአራት ደቂቃ በኋላ ተከትላ በመግባት ሁለተኛ ወጥታለች። በኦስትሪያ ቪየና በተደረገ የማራቶን ውድድርም ኬንያውያት አትሌቶች አንደኛና ሁለተኛ በመውጣት ድል ተቀዳጅቷል። ኢትዮጵያውያቱ ሮዛ ደረጄና ሹኮ ጌኔሞ የሶስተኛና አራተኛ ደረጃን አግኝተዋል። እግር ኳስ በእንግሊዝ ፕሪምየር ሊግ ተደጋጋሚ ሽንፈት ያስተናግደው አርሰናል በኤፍ ኤ ካፕ አሰልጣኙ አርሰን ቬንገርን ለመካስ ግስጋሴ ላይ ነው። በፕሪምየር ሊጉ አራተኛ ደረጃ ላይ ሰፍሮ በሰባት ነጥብ የሚርቀው ማንቸስተር ሲቲን አርሰናል ትናንት በኤፍኤ ካፕ የግማሽ ፍጻሜ ፍልሚያ ድል ያደረገው ሁለት ለአንድ ነበር። አርሰናል ለኤፍኤ ካፕ ፍጻሜ የሚፋለመው የፕሪምየር ሊጉ መሪ ከሆነው ቸልሲ ጋር ነው። ውድድሩ የሚከናውነውም ከአንድ ወር ከሶስት ቀን በኋላ ነው። በፕሪምየር ሊጉ ሰባተኛ ደረጃ ላይ የሚገኘው አርሰናል በአሰልጣኝ አርሰን ቬንገር ዘመን ለመጀመሪያ ጊዜ ከሻምፒዮንስ ሊግ ውድድር ሊወጣ ይችል ይሆናል ተብሏል። የአርሰናል አማካይ ተጫዋች አሮን ራምሴ ግን ቡድናቸው ከኤፍኤ ካፕ ዋንጫ ባሻገርም ለሻምፒዮንስ ሊግ ማጣሪያ ማለፍ እድሉ እንዳላከተመ ተናግሯል። ሰባት ጨዋታዎች ይቀሩናል፣ ስለዚህ የመጨረሻዎቹ አራቱ ቡድኖች ውስጥ ለመግባት እንሞክራለን ብሏል። ከቡድኑና ከደጋፊዎቻቸው ጫና የበረታባቸው አሰልጣኝ አርሰን ቬንገርን በተመለከተም በዚህ የጨዋታ ዘመን አሳፍረነዋል። የኤፍኤ ካፑን ዋንጫ ለሱም ለእኛም ስንል ማሸነፍ እንፈልጋለን ብሏል። በፕሪምየር ሊጉ መሪው ቸልሲ በ75 ነጥብ ይመራል። ቶትናም በ71 ይከተላል። ሊቨርፑል 66 ነጥብ ይዞ በሦስተኛ ደረጃ ላይ ሰፍሯል። ማንቸስተር ሲቲ በ64 ነጥብ፣ ማንቸስተር ዩናይትድ ደግሞ በ63 አራተኛና አምስተኛው ነው ይከታተላሉ። ከሊቨርፑል በስተቀር አራቱም ሁለት ተስተካካይ ጨዋታዎች ይቀሯቸዋል። የቸልሲው አማካይ ንጎሎ ካንቴ የእንግሊዝ እግር ኳስ ማህበር የዓመቱ ምርጥ ተጫዋች ሽልማትን አግኝቷል። ኤደን ሃዛርድ፣ ሃሪ ኬን፣ ሮሜሉ ሉካኩ፣ ዝላታን ኢብራሂሞቪች እና አሌክሲስ ሳንቼዝ ለሽልማት ውድድሩ በእጩነት ቀርበው ነበር። ሁሉንም ልቆ ዘንድሮ ተሸላሚ የሆነው ንጎሎ ካንቴ ነው። የ27 ዓመቱ ንጎሎ ካንቴ ወደ ቼልሲ ቡድን የመጣው ካለፈው የውድድር ዘመን አሸናፊ ላይስተር ሲቲ ነው። በጀርመን ቡንደስሊጋ ከትናንት በስቲያ ከማይንስ ጋር ሁለት እኩል በመለያየት ነጥብ የተጋራው ባየር ሚንሽን በሰባ ነጥብ ደረጃውን እየመራ ይገኛል። ትናንት ከሻልክ ጋር አንድ ኩላቻ የተለያየው ላይፕሲሽ 62 ነጥብ ይዞ በደረጃው ሁለተኛ ነው። ዶርትሙንድ ቦሩሲያ ሙንሽንግላድባህን 3 ለሁለት አሸንፏል። በ56 ነጥብ ሶስተኛ ሆኖ ይከተላል። በስፔን ላ ሊጋ ባርሴሎና ሪያል ማድሪድን 3 ለ2 ድል ነስቷል። ሪያል ማድሪድ በባርሴሎና 2 ለ1 እየተመራ ባለበት ሁኔታ ሰርጂዮ ራሞስ በቀይ ከሜዳ መሰናበቱ ቡድኑን እንደጎዳው ሰርጂዮ ራሞስ ተናግሯል። ባርሳ ሶስት ለሁለት ለማሸነፉ የኔ መውጣት ወሳኝ ነበር ብሏል። ሰርጂዮ ራሞስ በሰባ ሰባተኛው ደቂቃ ላይ ከሜዳ የተሰናበተው ሊዮኔል ሜሲ ላይ አደገኛ ታክል በመግባቱ ነበር። በእርግጥ ሜሲ በሁለት እግሮቹ ዘሎ ሊደርስበት ይችል ከነበረው ከባድ ጉዳት አምልጧል። ሰርጂዮ ራሞስ በቀይ መሰናበቱን በመቃወም ለጥቂት ጊዜ ከዳኛው ጋር በመጨቃጨቅ ከሜዳው ወጥቷል። የባርሴሎና ተከላካይ ፒኬንም ለመተናኮል ሞክሯል። በእግር ኳስ ዘመኑ ለ22ተኛ ጊዜ ትናንት ከሜዳ የተሰናበተው ሰርጂዮ ራሞስ የዳኛውን ውሳኔ እጅግ የበዛ ብሎታል። ልጎዳው አስቤ አልነበረም አለ ራሞስ፣ ሊዮኔል ሜሲ ማለቱ ነው። እኔ ኳስ እንደሚገባኝ ያ ቢጫ እንጂ ቀይ የሚያሰጥ አልነበረም ሲልም ሊዮኔል ሜሲ ላይ አስቦበትና ዘግየት ብሎ ምንም አይነት የሰውነት ንክኪ እንዳይኖር ተጠንቅቆ መንሸራተቱን ተናክሯል በደረጃ ሰንጠረዡ ባርሴሎና በግብ ክፍያ ሪያል ማድሪድን በልጦ አንደኛው ሆኗል። አድማጮች፣ የስፖርት ጥንቅራችን በዙ ይጠናቀቃል። ማንተጋፍቶ ስለሽነኝ አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።